ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው፣ ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ። የሰኞ ነሐሴ 18 2012 ዓ ምት ዝግጅታችን ጀመረ። የዓለም አቀፍ ተቋማት መግለጫዎች በኢትዮጵያ ፖለቲካ ውስጥ ያላቸው ቦታ ምንድን ነው? ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ እነኚህ መግለጫዎች እነኚህ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። በዚህ ምሽት ግምገማ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን የሰዓቱን ዋና ዋና የዓለም ዜና ነው እንደምናመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳነች ሳየ ነኝ። መለስካቸው አማሀ ዛሬ ስለ አቶ ጉዮ ዋሪዮ፣ አቶ ሚሻ አደም ጭሪ፣ አቶ ረጀኔ ጫፋና አቶ ኮዛ የፍርድ ቤት ውሎ ተከታትሎ ዘግቦልናል፣ ቀጥሎ ይቀርባል። ዛሬ አቃቤ ሕግ ለፍርድ ቤት እንዳስረዳው አቶ ጉዮ ዋሪዮ፣ ሚሻ አደም ጭሪ፣ አቶ ረጀኔ ጣፋ እና አቶ ኮዛ የጦር መሳሪያ ይዞ በማመፅ የእርስ በእርስ ጦርነትን በማነሳሳት በመንግሥት ላይ በሚደረግ ወንጀል ጉዳይ የአጣራውን ምርመራ በማጠናቀቁ መዝገቡ ተመርምሮ ክስ መመስረት እንዲቻል የ15 ቀን ጊዜ እንዲሰጠው ጠይቋል። በተቃራኒው የተጠርጣሪ ጠበቆች ደግሞ የምርመራ ጊዜን በተመለከተ ለፍርድ ቤቱ የተሰጠው ሥልጣን መርማሪው አካል ሥራውን እስኪያጠናቅቅ ድረስ የምርመራ ተጨማሪ ጊዜ መስጠት ነው። አሁን ግን የምርመራው ሥራ በአቃቤ ሕግ እንደተገለጸው የተጠናቀቀ ስለሆነ ደንበኞቻችን በቁጥጥር ስር እንዲቆዩ የሚያስገድድ ሕግ እስከሌለ ድረስ በዋስ በውጭ ሆነ ጉዳያቸው እንዲከታተሉ ጠይቀዋል። የተጠርጣሪዎቹ ጠበቃ አቶ ከድር ቡሎ የፍርድ ቤቱን ትዕዛዝ ለቪኦኤ አብራርተዋል። ፋይሉን ጊዜ ወርዶ ካጣራ በኋላ ሁለት ነገሮች መሟላት አለበት የሚል አቋም አንደኛ ዋስትና ለመከልከል ሁለት ኩሙሌቲቭ ወይም አንድ ላይ ማለት ነው ወይም ሳይን በአንድ ላይ ክፐሰሪ በሆነ መንገድ መሟላት አለባቸው አንደኛ የተጠረጠሩበት ወንጀል አስራ አምስት እና አስራ አምስት ዓመት በላይ ማስቀጣት የሚችል መሆኑን፣ ሁለተኛ ደግሞ የተጠረጠሩበት የወንጀል ድርጊት ሞትን ያስከተለ ሲሆን ብቻ ነው። እነዚህ ሁለቱ ተሟልቶ ሲገኙ ነው የዋስትና መፍትን መንፈግ የሚቻለው። ስለዚህ አሁን በቀረበውና ከተደረገው የምርመራ ፋይል ፍርድ ቤቱ መረዳት እንደቻለው ይህንን የሚያሳይ አንዳችም ነገር ስለሌለ ሁለቱም በሁለቱም ፋይል በአቶ ጉዮ ዋሪዮም በነ አቶ ቢሻ አደም ጭሪም ሁሉም በአስራ ስት ሺህ ብር ዋስትና እንድለቀቁ ብሎ ፍርድ ቤቱ። አቶ ክድር አክለው እንደገለጹልኝ የተጠርጣሪ ቤተሰቦች የዋስትናውን ገንዘብ ማስያዛቸውን እንደነገሯቸው። ይሁንና አቃቢ ህግ በፌዴራል መጀመሪያ ደረጃ ፍርድ ቤት ውሳኔ ቅር በመሰኘት ይግባኝ የጠየቀ መሆኑን መስማታቸውንና ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ተጠርጣሪዎቹ እንዳልተፈቱ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ አፍሪካው ፕሬዚደንት ገዥውን የአፍሪካ ብሔራዊ ኮንግረስ ፓርቲን ተጠናውቶታል ስላሉት ሰፊ የሙስና ተግባር በሚያስደነግጥ ሁኔታ ገልጸውታል። ሲሪል ራማፎሳ ትላንት ለመላ የፓርቲው አባላት የላኩት ደብዳቤ የሚጀምረው በሀገሪቱ ኮቪድ-19ን ለመከላከል ጥረት ከሚሰጠው ኮንትራት ጋር በተያያዘ የተፈጠረውን ጭቅጭቅ በመንቀፍ እንደሆነ ተገልጿል። እጅግ በጣም የሚያስቆጣው ይላል ደብዳቤው፣ የግል ዘርፍ ኩባንያዎችና የመንግስት ሰራተኞች የሚገኙባቸው ግለሰቦች ራሳቸውን ለማበልጸግ ሲሉ ትልቅ የሕክምናና የኢኮኖሚ ቀውስ የፈጠሩ መሆናቸውን ነው። ይህም ኮቪድ-19 ባደረሰው ጫና በተጎዱት በሚሊዮኖች የሚቆጠሩ ደቡብ አፍሪካውያን ላይ የተፈጸመ ይቅርታ ሊደረግለት የማይችል ትልቅ ክህደት ነው። እነዚህ ዜጎች በየዕለቱ የረሃብ የተስፋ መቁረጥና የሥራ አጥነት ሰለባ እየሆኑ ነው ሲልም ደብዳቤው አክሏል። ራማፎሳ የላኩት ደብዳቤ ቀጥለውም ለህዝብ መጓጓዣ፣ ለድሃው ክፍል መሰረተ ልማት ዘርጋታ፣ አስተማማኝና ተመጣጣኝ ክፍያ የሚጠይቅ የመብራት ኃይል፣ ጥቁር ገበሬዎችን ለመርዳት በአጠቃላይ በሀገሪቱ ልማት ላይ መዋል የነበረበት በቢሊዮኖች ራንዶች የሚቆጠር ገንዘብ በጥቂት ወንጀለኞች ኪስ ገብቷል ሲል ይነቅፋል። ሰዎች የአፍሪካ ብሔራዊ ኮንግረስን የስልጣን ጎዳናና ሀብትና ዝና ማግኛ መንገድ አድርገው ማየት አይኖርባቸውም በማለትም ራማፎሳ አስገንዝበዋል። በመጨረሻም ፕሬዚዳንቱ የአባሎቻችንን በተለይም የመሪዎቻችንን የሥነ ምግባር ንቃት ህሊናን ካላነጽን በስተቀር በአባሎቻችን ዘንድ ሙስናን ማጥፋት አንችልም ብለዋል። የደቡባዊ አፍሪካ ቀጠናዊ መሪዎች ሞዛምቢክ በሀገሪቱ ሰሜናዊ ክፍል እያደገ የሄደውን እስላማዊ ዓመፅ እንድትዋጋ በመርዳት ተግባር አብይ ሚና ሊጫወቱ እንደሚችሉ ጠበብት ይናገራሉ። ሳድክ በሚል አጽሮት የሚታወቀው የደቡባዊ አፍሪካ ሀገሮች የልማት ማህበረሰብ መሪዎች ባለፈው ሳምንት በቨርችዋል ማለት በርቀት ጉባኤ ባደረጉበት ወቅት ሞዛምቢክ ውስጥ ስለሚካሄደው ግጭት ማንሳታቸው ታውቋል። አስራ ስድስት ሀገሮችን የሚያቅፈው ሳድክ በደቡባዊ አፍሪካ ሀገሮች የፖለቲካ ኢኮኖሚና የጸጥታ ትብብር እንዲዳብር ይሰራል። መሪዎቹ የተሰባሰቡት እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ካቦ ዴልጋዶ በተባለው ክፍለ ሀገር የሚገኝ ስትራቴጂያዊ ወደብን ከተቆጣጠሩ በኋላ ነው። ሳዲቅ በቅርቡ ባወጣው መግለጫ ሞዛምቢክ አሸባሪነትንና ጥቃቶችን ለመታገል በምታደርገው ጥረት ለመርዳት ቁርጠኛ መሆኑን ገልጿል። ማንኛውንም አይነት የአሸባሪነትና የጥቃት ተግባርንም አውግዟል። ባለፈው ሳምንት በተካሄደው ጉባኤ የሞዛምቢክ ፕሬዚደንት ፊሊፔ ኒዩሲ የልማት ማህበረሰቡን ሊቀመንበርነት ተረክበዋል። ይህም ካቦ ዴልጋዶ አካባቢ የተፈጠረው ቀውስ የተሻለ ቀጠናዊ ምላሽ እንዲያገኝ እድል ሊከፍት እንደሚችል ጠበብት ይናገራሉ። ማዳጋስካር ውስጥ ትናንት ፋራፋንጋና ከተባለው እስር ቤት ለማምለጥ የሞከሩ ሀያ እስረኞች በተከፈተባቸው ተኩስ እንደተገደሉ ስምንት ታራሚዎች ደግሞ እንደቆሰሉ ታውቋል። ባለስልጣኖች በገለጹት መሰረት 37 እስረኞች ተይዘዋል፣ 31 ግን ገና አልተገኙም። ማዳጋስካር እስር ቤት ውስጥ የገቡት ሰዎች ክስ ሳይመሰረትባቸው ለአመታት ያህል ሊቆዩ እንደሚችሉና ጥፋተኛ ሆነው ከተገኙት ይልቅ ክስ ያልተመሰረተባቸው እንደሚበዙ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት አቻምና ባወጣው ዘገባ ጠቁሟል። በአንድ የዚምባብዌ ሆስፒታል የበሽተኞች ክፍል ውስጥ አይጦች ሲሽለኮለኩ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ በሰፊው በመታየቱ የሀገሪቱ የጤና ሚኒስትር ሳይታሰብ በድንገት ሆስፒታሉን መጎብኘታቸው ተገልጿል። ዶክተር ቺታሉ ቺሉፊ ኪትዌ ማዕከላዊ ሆስፒታል ላይ እንዲህ አይነት ትልቅ ቸልተኝነት መታየቱ ተቀባይነት የለውም ካሉ በኋላ በሆስፒታሉ አስተዳደር ላይ የቅጣት እርምጃ እንዲወሰድ ጥሪ አቅርበዋል። የጤናው ሚኒስትር ንጽህናው ከተጠበቀና ከከፍተኛ ብቃት ያነሰ የጤና አገልግሎት አንጠብቅም ማለታቸው ተዘግቧል። በሆስፒታሉ ያሉትን የመሰረተ ልማት ተግዳሮቶችን ለማስተካከል የሚያስፈልግ ገንዘብ በቅርቡ የተሰጠ መሆኑን ሚኒስትሩ እንደተናገሩ ሉሳካ ታይምስ ጋዜጣ ጠቁሟል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ዘጠኝ የክትባት አይነቶች ኮቫክስ በተባለው የትብብር ተቋም እየተገመገሙ መሆናቸውን ገልጸዋል። 172 ሀገሮች የሚሳተፉበት የትብብር ተቋም ነው። የጤናው ድርጅት ኮቫክስ የተባለውን ተቋም በያዝነው አመት ዓመት የመሰረተው የኮቪድ-19 ክትባትና መድኃኒት ተገኝቶ በሚመለከተው አካል ከጸደቀ በኋላ በዓለም ደረጃ እኩል የተደራሽነት መጠን እንዲኖር ለማረጋገጥ ሲባል መሆኑ ታውቋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህ ተቋም ዓለም አቀፉን ወረርሽኝ ለማጥፋት በሚደረገው ጥረት ወሳኝ ሚና ያለው ነው በማለት ጀኔቫ በሚገኘው መስሪያ ቤታቸው በሚያደርጉት ዕለታዊ ገለጻ እንደተናገሩ ተዘግቧል። አስተማማኝ ክትባት ከተገኘ በኋላ ሁሉም ሀገሮች ተደራሽነት እንዲኖራቸው ማድረግ ተገቢ ነው። ምክንያቱም የክትባቱን እድል የሚያገኙት ጥቂቶች ሀብታም ሀገሮች ብቻ ከሆኑ የዓለም አቀፉ ወረርሽኝ ዕድሜ እንዲራዘም ያደርጋል ሲሉ ዶክተር ቴድሮስ አስገንዝበዋል። ገና ኮቫክስ ተቋም ውስጥ ያልገቡት ሀገሮች ተሳታፊ እንዲሆኑ ዶክተር ቴድሮስ ጥሪ አድርገዋል። እስከ መጪው ዓመት ማብቂያ ገደማ ባለው ጊዜ ውስጥ ቢያንስ ሁለት ቢሊዮን የሚሆን አስተማማኝ፣ ውጤታማ ክትባት ለማግኘት ያለን ግብ እንዲሳካ የበዛ ጥሪትና ክትባት ያስፈልገናል ብለዋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ነው። በመጨረሻም የዩናይትድ ስቴትስ ሪፑብሊካውያን ፓርቲ ጉባኤ ዛሬ ይጀመራል። ፕሬዚደንት ዶናልድ ትራምፕ ድርጅታቸውን ወክለው እንደገና ለፕሬዚዳንትነት እንዲወዳደሩ ይሰየማሉ። ለአራት ምሽቶች በሚዘልቀው የሪፑብሊካውያን ፓርቲ ጉባኤ ፕሬዚደንት ትራምፕ በዲሞክራቱ ተወዳዳሪያቸው ጆ ባይደን ላይ የቃላት ጥቃት ውርጅብኝ ያደርሳሉ ተብሎ ይጠበቃል። ዲሞክራቶች ባለፈው ሳምንት በኮሮና ቫይረስ ስጋት ምክንያት በቨርቹዋል ወይም በርቀት ባካሄዱት ጉባኤ ጆ ባይደን ዲሞክራሲያዊ ፓርቲውን ወክለው ለፕሬዝዳንትነት እንዲወዳደሩ መሰየማቸው የሚታወስ ነው። ሪፑብሊካውያኑ ግን ዛሬ ማታ በሻርለት ሰሜን ካሮላይና በአካል ተገናኝተው ፕሬዚደንት ትራምፕን ድርጅቱን ወክለው እንደገና እንዲወዳደሩ ይሰይማሉ ተብሎ ይጠበቃል። ከማክሰኞ እስከ ሐሙስ ባለው ጊዜ ግን አብዛኛው እንቅስቃሴ ዋሽንግተን ይሆናል ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት አመሰግናለሁ አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15730 እና በ15,785 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 18 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የአሲምባ ዲሞክራሲያዊ ፓርቲ መሪንም አነጋግረናል። የፓርቲው ሊቀመንበር ናቸው፣ ይዘናቸዋል። እኛ ካለው መንግስት ጋር ከኤርትራ መንግስትም ሆነ ከኢትዮጵያ መንግስትም ጋር ሆነን በእርቅ እንዲፈታን እየተነጋገር ነው። ከክልሉ መንግስት ጋር ሆነን ሁኔታው እንዴት ይፈታል የሚለውን ነገር እየተነጋገር ነው። ስለዚህ ጥሩ ውጤት ይመጣል ብለን ተስፋ እናደርጋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ሪፐብሊካን ፓርቲ ብሔራዊ ጉባኤ ዛሬ ይጀምራል። ጉባኤው በከፊል በአካል በከፊል በርቀት ሊከናወን ዝግጅት ተደርጓል። ሰሜን ካሮላይናዋ ሻርለት ከተማ በሚከፈተው የፓርቲው ጉባኤ ላይ ተወካዮቹ ፕሬዚደንት ዶናልድ ትራምፕ በመጪው ምርጫ ፓርቲያቸውን ወክለው እንዲወዳደሩ በይፋ ይመርጧቸዋል ተብሎ ይጠበቃል። ፕሬዚደንት ትራምፕ ለአራት ቀናት በሚዘልቀው ጉባኤ ላይ በየዕለቱ ንግግር እንደሚያደርጉና የፓርቲያቸውን እጩነት ከዋሽንግተን እንደሚቀበሉ ተገልጿል። የሪፐብሊካን ፓርቲው ተወካዮች ትናንት በቴሌቪዥን ቀርበው ያደረጓቸውን ገለጻዎች ተመርኩዞ አራሽ አረብ ሳዴ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። ሰሜን ካሮላይና ቻርለት ከተማ በሚከፈተው ብሔራዊ ጉባኤ የሪፐብሊካን ፓርቲው ተወካዮች ፕሬዚደንት ዶናልድ ትራምፕ የዲሞክራቲክ ፓርቲው እጩ ጆ ባይደንን በህዳሩ ምርጫ እንዲያሸንፉላቸው እጩአቸው አድርገው በይፋ ይሰይማሉ ተብሎ ይጠበቃል። በኢኮኖሚያዊ ችግሮች እንዲሁም በማህበራዊና የዘር ልዩነትን መሰረት ባደረጉ የፍትህ መጓደሎች ላይ በቀጠሉት የተቃውሞ እንቅስቃሴዎች ተወጥረው ያሉትና አንድ መቶ ሰባ ስድስት ሺ አሜሪካውያን በገደለው የኮቪድ አስራ ዘጠኝ ወረርሽኝ ምላሻቸው እየተነቀፉ ያሉት ሚስተር ትራምፕ በአብዛኞቹ አገር አቀፍ የህዝብ አስተያየት ግምገማዎች መሰረት ጆ ባይደን በድጋፍ እየመሯቸው ነው። ይሁን እንጂ ትናንትና የዋይት ሀውስ ጽህፈት ቤት ዋና ሹሙ ማርክ ሜዶስ ፕሬዚደንቱ ያለ እረፍት የሚታትሩ መሪ ናቸው በማለት አድናቆት ሰጥተዋል። ሁለተኛ የስልጣን ዘመን እንደሚገባቸውም ተናግረውላቸዋል። ፕሬዚደንቱ በየዕለቱ በሚገባ ዝግጁ ሆነው መገኘት ብቻ ሳይሆን ለለፍቶ አዳሪው የአሜሪካ ሕዝብ ወሳኝ የሆኑ አጀንዳዎችን ወደፊት እንዲራመዱ ያላቸው ፍላጎት እስካሁን እኔ ታሪካቸውን ካጠናኋቸው ፕሬዚዳንቶች በላይ ሆኖ አግኝቸዋለሁ። ተፎካካሪያቸው ጆ ባይደን በበኩላቸው ባለፈው ሳምንት ሴኔተር ካመላ ሃሪስን በምክትል ፕሬዚደንት እጩነት አብረዋቸው እንዲወዳደሩ በመምረጥ ታሪክ ሰርተዋል። ሴኔተር ሃሪስ ለዚህ እጩነት የበቁ የመጀመሪያ ጥቁር አሜሪካዊት እንዲሁም የመጀመሪያ ከደቡብ እስያዊ የተወለዱ አሜሪካዊ ናቸው። የጆ ባይደን ምክትል የምረጡኝ ዘመቻ ስራ አስኪያጅ ኬት ቤዲንግፊልድ ስለ ባይደን ሲናገሩ በአቃፊ አሳታፊነት የሚያምኑ የሚያምኑና በኮሮና ቫይረስ ወረርሽኝ ትግል ላይ የምትገኘው ሀገር እንድታገግም የሚፈልጉ መሪ ናቸው ብለውላቸዋል። As president, Joe Biden is somebody who would be able to bring people to the table. Joe Biden and the president, his boon begood during the state farewell, translated to English, are the George and the Wester. The data is far from the fact that the watch is greatly low. Anastenga is not ዛሬ ሰሜን ካሮላይና ሻርለት ላይ በሚከፈተው አገር አቀፍ ጉባኤ ከ2400 ከሚበልጡቱ የሪፑብሊካን ፓርቲው ተወካዮች 336 ያህሉ በአካል ይገኛሉ። ከዚያ ከተለያዩ ስፍራዎች በርቀት ይካሄዳል። በሪፐብሊካን ፓርቲ ጉባኤ ላይ ቀዳማዊት እመቤቲቱ መላኒያ ትራምፕን ጨምሮ የፕሬዝደንቱ ቤተሰብ አባላት ንግግር ያሰማሉ። ፕሬዝደንቱ የፊታችን ሐሙስ የፓርቲያቸውን እጩነት ዋይት ሀውስ ላይ ይቀበላሉ፣ ንግግርም ያደርጋሉ ተብሏል። የኢትዮጵያ የማዕድንና የነዳጅ ሀብት እምቅ አቅም በተነገረበት መድረክ ላይ የሀገሪቱ የማዕድንና ነዳጅ ዘርፍ ፖሊሲ እየተዘጋጀ መሆኑ ተገልጿል። ዛሬ የተካሄደውን ውይይት የተከታተለው ሙክታር ጀማል ዝርዝሩን ይዟል። የማዕድንና ነዳጅ ሚኒስቴር በሸረተን አዲስ ሆቴል ባዘጋጀው መድረክ እንደገለጸው በሀገሪቱ የወርቅ ብርና ነዳጅ ሀብቶችን ጨምሮ ከአርባ በላይ የሚሆኑ የተፈጥሮ ሀብቶች በከርሰ ምድር ጥናት መለየታቸውን የማዕድንና ኤነርጂ ሚኒስቴር ኢንጂነር ታከለ ኡማ ገልጸዋል። ፖቴንሻል የጂኦሎጂካል ዘርፍ ሰርቬይ ተቋም አቅርቧል። አንዱኛው ወርቅ ነው። ሁለተኛ ፖታሽ ነው። ሌሎች ነገሮችም አሉ እና የከሰል ድንጋዮችም አሉ። እንግዲህ እነዚህ የተጠም ጥናቶች ናቸው። ጥናት በቁጥር ደረጃ እርግጠኛ ሆኖ መናገር አይቻልም። ከዛ በላይም ከዛ በታች መምጣት ይችላል ግን ዋናው እንደ ሀገር በወርቅ ላይ በመዳብ ላይ ከሰል ድንጋይ ላይ ና በቦታች ላይ የተሻለ አቅም እንዳለን በሁሉ የሀገራችን ክፍል ልባል ለሚችል ደግሞ የተወሰኑ ቦታዎች ክምችቶቹ ጥሮዎች ናቸው ተብሎ ነው የሚገመጠው። ይህኛውን ጥናት በቁጥር ደረጃ ያለውን በደም ርፋይን ተደርገው በቴክኖሎጂ እና በሰው ሀብት ከተሰራ በኋላ የማስታወቅ ስራችን እንሰራለን። ትላልቅ ተቋማትና ትላልቅ ካምፓኒዎችን ወደ ሀገር ገብቶ እንዲሰሩ እናደረጋለን። የሀገር ባላት በዚህ ደረጃ እናበረታታለን። ስለዚህ ቁጥሮቹ ኤግዛክትሊ እንደዚህ ናቸው ማለት አይቻልም። ግን እንደ መነሻ እንደ ሀገር ኢትዮጵያ በዚህ የበለጸገች ተስፋ አላት ሀገር ናት። የኢትዮጵያ ማዕድን ዘርፍ በቴክኖሎጂ የታገዘ አለመሆኑ ሀገሪቱ የሚገባትን ጥቅም ከዘርፉ እንዳታገኝ አድርጓታል ተብሏል። የባህል ማዕድን አውጪዎች መስፋፋት ደግሞ ለሀብት ብክነትና ለአካባቢ አየር መበከል ምክንያት መሆኑን በመድረኩ ላይ ተገልጿል። ይህንን ችግር ለመፍታት ዘርፉን ማዘመን እና ለባህላዊ ማዕድን አውጪዎች ስልጠና መስጠት አስፈላጊ መሆኑን ተጠቁሟል። መሰል ችግሮችን ከመሰረቱ ለመፍታት የፖሊሲ ማዕቀፍ አስፈላጊ መሆኑም ከመድረክ ተሳታፊዎች ተጠቁሟል። ማስፈጸም ደግሞ የማስፈጸሚያ ስልቶች በዝርዝር ይቀርባሉ ማለት ለእያንዳንዱ ፖሊሲ አቅጣጫ፣ ለምሳሌ ለኢትዮጵያ ንግድ ስራ ከማቀላጠፍ አንፃር ቢዝነስ ኢዝ ማድረግ ከማስፈልጉ አንፃር የነዳጅ ስራዎችን ለማቀላጠፍ በጥንቃቄ የተዘጋጁ የህግ ማዕቀፎች እና ለመተግበር ብቃት ያላቸው ተቋማት ያስፈልጉታል። ህጎች ይኖሩና ከዛም ደግሞ ብቁ የሆነ በብቁ የሰው ኃይል የተሟላ ተቋማቱም ደግሞ ብቁ የሆነ ተወዳዳሪ የሆነ ዓለም አቀፍ ኢንቨስተሮችን መሳብ የሚችሉ። በዚህ መሰረት የዘርፍ የህግ ማዕቀፎች ዘመኖ የደረሰበትን ምርጥ ተሞክሮች ሚያንጸባርቅ መሆን አለበት። አሁን ኢንዱስትሪ የደረሰበት አለ በኢንፎርሜሽን ቴክኖሎጂ ታገዘ ብዙ ደረጃ ላይ ደርሰዋል። ዓለም አቀፍ ላይ የምናወጣቸው ተቋማትን ህጎችን በዛ ደረጃ መሆን አለባቸው፣ ማለት ያን ማንጸባረቅ አለባቸው። ለምን በምንወዳደርበት ሰዓት ወደ ኬንያ ኢንቨስት የሚያደርግ አፍሪካ ሀገር ኢንቨስት የሚያደርግ አትራክት ለማድረግ ወደ ኢትዮጵያ ለመሳብ ተወዳዳሪ መሆን አለ። ብቁና ዓለም አቀፍ ኢንቨስትመንት መሳብ የሚችሉ ማህበራዊና ኢኮኖሚ ጥቅሞችን የሚያስጠብቁ መሆን ይጠበቅባቸዋል በተያዘው አመት ከ5.35 ሚሊዮን ቶን በላይ ፖታሽ ለማምረት ሚኒስቴሩ አቅዶ እየሰራ መሆኑ የተገለጸ ሲሆን በአጠቃላይ ለጌጣጌጥ ኢንዱስትሪ እና ለኃይል ማመንጫ የሚውሉትን ጨምሮ ዘርፈ ብዙ የማዕድን ዓይነቶች መለየታቸው ተገልጿል። ተጠንተው የታወቁ ሀብቶችን በአግባቡ ለመምራት የሚያስችል ፖሊሲ ረቂቅ በቅርብ ለሚኒስቴሮች ምክር ቤት ቀርቦ እንደሚጸድቅና ሥራ ላይ ሲውል የማዕድን ዘርፉን የበለጠ ከሌሎች ጋር እንደሚያስተሳስር የማዕድንና ነዳጅ ሚኒስትሩ ኢንጂነር ታከለ ኡማ ገልጸዋል። ከፀደቀ በኋላ ከዛ የሚወጡ ህጎች አሉ። በዚህ ደረጃ የሚደራጁ ማዕቀፋት አሉ። የህግ ማዕቀፍ፣ የተቋም ማዕቀፍ። እኛም ደግሞ ከክልል ጋር አስተሳስረን እንግዲህ እኛ እንደምንለው የሀገራችን የእድገት ምሰሶ የድገት ተስፋችን አንዱ የተጣለው በዚህኛው ተቋምና በዚህኛው ስራችን ስለሆነ የተሻለ ስራ የምሰራበት የተሻለ አደረጃጀት የምፈጥርበት ከክልሎች ጋርም ደግሞ በተሻለ መልኩ ተግባብተን የምንሰራበት የሀገር ሀብት ስለሆነ በጋራ የምናደግበት በጋራ የምንበለጸግበት ነው የሚሆነው። ለዚህ ነው የዛሬው የባለድርሻ አካላትም ሙያተኞችን ያሳተፍንበትና የተወያየንበት ሀሳቡ ዋናው ዓላማ የሚኒስትሪ ተቋሙ ሚኒስትሪ መስሪያ ቤቱ የሚሰራው የፖሊሲ መስሪያ ቤት ነው፣ የህግ መስሪያ ቤት ነው። ይህንን በሚገባ ሀገራችን ወደምንፈልገው እድገት ወደምንፈልገው ብልጽግና ይዘን ስላለን ስለዚህ እኛም በዚህ ደረጃ ተዘጋጅተናል። ሟተኞችን በዚህ ደረጃ እናዘጋጃለን። ሌ ተቋም የህገ ደረጃ በዚህ ደረጃ ይዘጋጃል። በማዕድን ዘርፉ የሚሰማሩ ባለሀብቶች የአካባቢ ጥበቃን በትኩረት አድርገው እንዲሰሩ የህግ ማዕቀፉ ይበልጥ አስገዳጅ እንደሚሆን በመድረኩ ላይ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በድምፃዊ ሀጫሉ ሁንዴሳ ላይ የተፈጸመውን ግድያ ተከትሎ በርካታ ዓለም አቀፍ ተቋማት በኢትዮጵያ የሰብአዊ መብቶች አያያዝ ላይ የተለያዩ ሪፖርቶችና መግለጫዎችን አውጥተዋል። ኢትዮጵያ ወርኪንግ ግሩፕ የሚባል የኢትዮጵያን ጉዳይ በቅርበት የሚከታተሉ ዲፕሎማቶችና መንግሥታዊ ያልሆኑ ድርጅቶች ወኪሎች ስብስብ ያወጣው መግለጫ አንዱ ነው። ይህና ሌሎችም ዓለም አቀፍ ተቋማት የሚያወጧቸው መግለጫዎች በኢትዮጵያ ፖለቲካ ላይ ሊያሳድሩ የሚችሉትን ተጽዕኖ በሚመለከት ስምኝሽ የቆየ ባለሙያዎችን አነጋግራ የሚከተለውን አሰናድታለች። ኢትዮጵያ ወርኪንግ ግሩፕ የተሰኘ በኢትዮጵያ አምባሳደር ሆነው ያገለገሉ ዲፕሎማቶችን፣ የኢትዮጵያን ጉዳይ በቅርበት የሚከታተሉ መንግስታዊ ያልሆኑ ድርጅት ወኪሎችን እና የፖለቲካ ምሁራንን ያቀፈ ስብስብ ባለፈው ሳምንት ባወጣው መግለጫ የኢትዮጵያ መንግስት እያካሄዳቸው ነው ያሉትን የጅምላ እስሮችና የግለሰብ መብቶችን ጨቋኝ ድርጊቶች በሀገሪቱ ተጀምረው የነበሩትን የስርዓት መሻሻሎች አደጋ ውስጥ ሏቸዋል ብሏል። አንዳንድ ተቃዋሚዎችና በውጭ አገር የሚገኙ ኢትዮጵያውያን የሚያራምዷቸው ጽንፍ የያዙ ትርክቶችና ብሔርንና ሃይማኖትን መሰረት ያደረጉ ጥቃቶች እንዳሳሰቧቸውም የፖለቲካ ልሂቃኑ በመግለጫቸው አስፍረዋል። የኢትዮጵያ ወርኪንግ ግሩፕ የጋራ ሊቀመንበር ጁዲ ቨርሞንት ከአሜሪካ ድምጽ ጋር ባደረጉት ቆይታ በሀገሪቱ ጥቃት አድራሽ አካላትን ለይቶ ማውጣት የመንግስት ጸጥታ አካላት ኃላፊነት ቢሆንም የህግ ስርዓትን ያልተከተለ የጅምላ እስር ግን ተመጣጣኝና ወገንተኛ ያልሆነ እርምጃ ተደርጎ ሊታይ አይችልም ይላሉ። ይህንን ችግር ለመፍታት የተሻለ አካሄድ መኖር አለበት። የተቃዋሚ አመራሮች ህዝብን የሚለያዩ አስተሳሰቦችን የሚያራምዱ ከሆነ ወይንም የመንግስትን ህግ የሚጥሱ ከሆነ የሀገሪቱን ህግ በሚፈልጉት መንገድ ሳይጠመዝዙ መክሰስ ይቻላል። ሂደቱም ለህዝብ ግልጽ መሆን አለበት። በታሪክ እንዳየነው የኢትዮጵያ መንግስት በዋናነት የሚጎለው ነገር የሐሳብ ልዩነትን ማክበር እንደሚችል ለህዝብ ማረጋገጥ አለመቻለ ዴቨርሞንት አያይዘው በኢትዮጵያ እየታዩ ያሉት ግጭቶችና የፖለቲካ አለመረጋጋት በሀገሪቱ ተጀምረው የነበሩና ቃል የተገቡ ለውጦችን እያደናቀፉ ነው ሲሉም ስጋታቸውን ይገልጻሉ። አብይ አህመድ መንግስት ዲሞክራሲ ለማምጣት ገበያውን ክፍት ለማድረግና ከጎረቤት ሀገሮች ጋር የጀምራቸውን የሰላም ስምምነቶች የማስቀጠል እድሎች እያመለጡ ነው ብለን እንሰጋለን። ይህን ለማስተካከል ግን አሁንም እድል አለ። ሊወስዷቸው የሚገቧቸውን እርምጃዎች በመግለጫችን ላይ ያካታል። በኢትዮጵያ ከሰሞኑ የሚታየውን የፖለቲካ አለመረጋጋት ተከትሎ ሂዩማን ራይትስ ዋችና አምነስቲ ኢንተርናሽናልን ጨምሮ የተለያዩ ዓለም አቀፍ ተቋማት የኢትዮጵያ የሰብአዊ መብት ይዞታን የሚገመግሙና መንግስትን የሚተቹ መግለጫዎችን ቢያወጡም የኢትዮጵያ ወርኪንግ ግሩፕ ያወጣው መግለጫ ግን የኢትዮጵያን ውስብስብ የፖለቲካ ሁኔታን በተሻለው ከግምት ውስጥ ያስገባ ነው ያሉት በአሜሪካን ሀገር ሀምሊን ዩኒቨርሲቲ የኮሚኒኬሽን ጥናት ረዳት ፕሮፌሰር የሆኑት አቶ እንዳልካቸው ጫላ ናቸው። ከሌሎች መግለጫዎች የሚለዩት የኢትዮጵያን ውስብስብ የፖለቲካ ሁኔታ፣ አሁን ያለበት ቅርቃር ምን ሊመስል እንደሚችል፣ እዚህ ቅርቃር ውስጥ እንዴት እንደተገባ ከግምት ውስጥ ያስገባ መግለጫ ነው ብዬ ነው ማስበው። ከሌሎቹ መግለጫ በሚለየው በዛ ነው። አሁን ባለው ውስብስብ የሆነ የኃይል ተግባር ወይም ቫዮለንስ ተሳታፊው መንግስት ብቻ እንዳደለ መንግስታዊ ያልሆኑ ሌሎች አካላት በዚህ ቫዮለንስ ውስጥ በሰፊው ተሳትፈው እንደነበረ መረጃዎች አሉ፣ መግለጫዎች አሉ። ያንን ከግምት ውስጥ ያስገባ ነውና በዚህ የተሻለ መግለጫ ነው ብዬ እወስዳለሁ። ያንን መግለጫ ከመረጃ ምንጭነት ባሻገር ዓለም አቀፍ የሰብአዊ መብት ተቋማት የሚያወጧቸውን መግለጫዎችና ሪፖርቶች ብዙ ሀገራት ለፖሊሲ ግብአትነትና ለጋሽ ሀገራት ከሀገሮች ጋር ሊኖራቸው የሚገባውን ግንኙነት ለመፈተሽ ይጠቀሙባቸዋል። ከዚህ ረገድ ዓለም አቀፍ ተቋማቱ አንዳንዴ የፖለቲካ ድምጾች መጠቀሚያ ይሆናሉ፣ የሚሉት አቶ እንዳልካቸው ድርጅቶቹ የመረጃ ንና መረጃ የሚያሰባስቡበትን መንገድ ጥንቃቄ ይጎለዋል ሲሉም ተችተዋል። እነኚህ መግለጫዎች የፖለቲካ ኃይሎች በተለይ ደግሞ ኢትዮጵያ ውስጥ የፖለቲካ ፍላጎት ያላቸው ኃይሎች መጠቀሚያ መሳሪያ ይሆናሉ በብዛት። ምክንያቱም እነኚህ መግለጫዎች ሲወጡ መንግስትን የሚወቅሱ ስለሆኑ ለነ የፖለቲካ ኃይሎች መጠቀሚያ ይሆናሉ። ኢንተርናሽናል ኮሚዩኒቲው እነ መግለጫዎች ስለሚከታተል ኢትዮጵያ ውስጥ ያለው ሁኔታ ያለው ውስብስብ የፖለቲካ ችግር ኃይል ተግባር ወይም ቫዮለንስ በጣም የተወሳሰበ እንደሆነ ስለማይገልጹ እነ መግለጫዎች እነ ለፖለቲካ መሳሪያ የመሆን እድላቸው ሰፊ ነው። ትክክል አይደሉም አይደለም እያልኩ ያሉት ግን አውዱን ያላገናዘበ ውስብስብ ሁኔታዎችን ያላካተተ መግለጫ ስለሚወጣ የፖለቲካ ሀይሎች ለራሳቸው በሚመች መልኩ ቆርጠው እየቀጠሉ በአንዳንዴ መስመሮች ከውስጡ እያወጡ የዜና ስርጭት ውስጥ ስለሚያስገቡ እነኚህ መግለጫዎች ፖለቲካ መጠቀሚያ የመሆኑ እድላቸው ሰፊ ነው። አምነስቲ ኢንተርናሽናል በትዊተር ገጹ አውጥቶት የነበረውን የኢትዮጵያ መንግስትን የሰብአዊ መብት አያያዝ የሚተች ምስል ሚዛናዊነት ይጎድለዋል ተብሎ በቀረበበት ወቀሳ ነሐሴ አስራ አንድ ሁለት ሺ አስራ ሁለት አመተ ምህረት ይቅርታ ጠይቆ ወርዶታል። አቶ እንዳልካቸው ይህንን ድርጊት የተለያዩ አካላት ለፖለቲካ ፍጆታቸው አውለውታል ሲሉም እንደ ምሳሌ ይጠቅሱታል። ከዛ በኋላ የሆነው ነገር ምንድን ነው? መንግስትም ያንን እንደ ድል ቆጥሮ ለራሳቸው በሚመች መልኩ ፕሮፖጋንዳቸውን ለመስራት ሞክረዋል። ያስነሱትም ሰዎች በዛው መልክ በሚመቻቸው መልኩ ያንን ስፒን ለማድረግ ሞክረዋል እና የራሳቸውንም ክሬዲብሊቲ ችግር ውስጥ ስለሚከቱ ትክክለኛና፣ በተለይ ደግሞ ፋክትን ከግምት ውስጥ ያስገባ መግለጫ ነው ማውጣት ያለባቸው። በአሁኑ ሰዓት ፋክት በሚፈልጉት መንገድ ሰዎች እየተነተኑት ችግር ውስጥ እየገቡ ስለሆነ እነኝም ነገሮች ከግምት ውስጥ ያስገባ መግለጫ ነው መውጣት ያለባቸው ብዬ ነው የማስበው። የዓለም አቀፍ ተቋማት በኢትዮጵያ ውስጥ ገንቢ ውይይቶች እንዲደረጉ ትልቅ ሚና ሊጫወቱ ይገባል የሚሉት ዲቨርሞንት በበኩላቸው፣ ከዛ ጎን ለጎን በውጭ የሚገኙ ኢትዮጵያውያንም ህዝብን ከሚከፋፍሉ ድርጊቶች መቆጠብ እንዳለባቸው ይጠቁማሉ። በውጭ የሚኖረው የኢትዮጵያ ማህበረሰብ ህብረተሰብን ከሚከፋፍሉ ድርጊቶች መቆጠብ ይኖርበታል። ከዚያ ይልቅ ከመንግስትና ከሚመለከታቸው አካላት ጋር በመነጋገር ለተጀመረው የለውጥ ሂደት ድጋፍ ማድረግ ይኖርበታል ይላሉ። ኢትዮጵያ ውስጥ አሁን ላለው ወቅታዊ ችግር ተሳታፊው መንግስት ብቻ እንዳልሆነና መንግስታዊ ያልሆኑ አካላትም ትኩረት ውስጥ ሊገቡ እንደሚገባ የሚያሳስቡት አቶ እንዳልካቸው በዓለም አቀፍ ተቋማት የሚወጡ መግለጫዎች፣ ወቀሳዎችና ምክሮች በተገቢው መረጃ የተደገፉ የሀገሪቱን ውስብስብ የፖለቲካ ኢኮኖሚና ታሪክ ከግምት ውስጥ ያስገቡ እንዲሆኑ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አመሰግናለሁ ቆንጂት። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናግድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሀዬ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢአይ ላይ ታገኛላችሁ። አባችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። በዩናይትድ ስቴትስ አውራ ፓርቲዎች ጉባኤ ታሪክ በኮቪድ-19 ወረርሽኝ ምክንያት በአይነቱ የመጀመሪያው ሆኖ በተካሄደውና ባለፈው ሐሙስ ምሽት በተጠናቀቀው የዲሞክራቲክ ፓርቲው ጉባኤ መዝጊያ ላይ የቀድሞ ምክትል ፕሬዚደንት ጆ ባይደን እና እርሳቸው ለምክትልነት ያጯቸው የካሊፎርኒያዋ ሴናተር ካማላ ሃሪስ እጩነታቸውን በይፋ ተቀብለዋል። በቀጥታ ይካሄዱ የነበሩ ንግግሮችና አስቀድሞ የተቀዱ ፕሮግራሞች ተቀላቅለው በተሰራጩበት በዚህ ጉባኤ ላይ ተናጋሪዎቹ በፓርቲው አንድነትና የፊታችን ጥቅምት 24 በሚካሄደው ምርጫ ፕሬዚደንት ዶናልድ ትራምፕን ማሸነፍ በሚቻልበት አጠቃላይ ግብ ላይ አትኩረዋል። የኮንግረስ ሪፖርተራችን ካትሪን ጊብሰን ያጠናቀረችውን የማጠቃለያ ግምገማ ዘገባ ደረጀ ደስታ ያቀርበዋል። ጆ ባይደን የዲሞክራቲክ ፓርቲ ፕሬዝደንት እጩ ሆነው ሲሰየሙ እጩነቱን በይፋ በተቀበሉበት ጊዜ መራጮች ተደቅኖባቸዋል ያሏቸውን ንግግር ሲያሰሙ እንዲህ ነበር ያሉት። አሜሪካ እጅግ አደገኛ የሆነ መንታ መንገድ ውስጥ ናት፣ እውነተኛ አደጋ ላይ ናት። የዚያን ያክል ደግሞ ታላቅ ተስፋና እድልም አላት። ምርጫችን በሆነው ሁኔታ እጅግ መቆጣትና ተስፋ ማጣት፣ ይበልጥ መከፋፈል፣ ግራ መጋባትና የተጠራጣሪነት መንገድ ውስጥ መግባት ወይንም ደግሞ በጋራ ሆነን የተሻለውን የተስፋ የመዳን የመሻሻልና የብርሃን መንገድ መምረጥ እንችላለን። ባይደን በኮሮና ቫይረስ ወረርሽኝ ጊዜ በአሁኑ ፕሬዚደንት ጠፍቷል ያሉትን አመራር በእሳቸው የፕሬዚደንትነት ዘመን መስጠት እንደሚችሉ ተናግረዋል። የቀድሞ ፕሬዚደንት ኦባማ ይህንኑ አንስተው ስለ ፕሬዚደንት ትራምፕ ሲናገሩ ሥራውን ለመስራት ምንም ፍላጎት የሌላቸው መሆኑን አሳይተዋል። ፕሬዚደንት ትራምፕ ደግሞ ባለፈው አርብ ለጆ ባይደን በሰጡት የቀጥታ መልስ አገሪቷ ከሳቸው አመራር ጋር ብትቆይ የሚሻላት መሆኑን ተናግረዋል። የአሜሪካንን ህልም ጨርሶ ከተንሰራፈው ስርዓት አልበኝነት፣ እብደትና ቀውስ ለመከላከል በመሃል ያለሁት እኔ ብቻ ነኝ። በዚህ ሳምንት የሚደረገው የሪፐብሊከን ጠቅላላ ጉባኤ ከዲሞክራቶቹ የተለየ ነው። የቀጥታ ንግግሮች በብዛት የሚሰሙበት ሲሆን ፕሬዚደንት ትራምፕ እጩነታቸውን ሲቀበሉ ንግግራቸውን የሚያሰሙት ከዋይት ሐውስ ሆነው ነው። በጆርጅ ዋሽንግተን ዩኒቨርሲቲ ላራ ብራውን ስለዚሁ ጉዳይ እንዲህ ይላሉ። ፕሬዚደንት ትራምፕ ምክትል ፕሬዚደንት ጆ ባይደንን በሴራና ምግባረ ብልሹነት የተዋጠ ነው እንደሚባለው የዋሽንግተን ቤተኛ ሰው አድርገው ሊስሏቸው ይፈልጋሉ። ሪፐብሊካኖቹ ጉባኤያቸውን ከቀጥታው የአዳራሽ ስርጭት ወደ ድረገጽ ወይም ወደ ኢንተርኔት መቀየር ያሰቡት ከዲሞክራቶቹ ዘግይተው ነው። ያ የጉባኤያቸውን ዝግጅትና አጠቃላይ ይዘት ሊቀይረው እንደሚችል ተንታኞች ይናገራሉ። በአሜሪካ ዩኒቨርሲቲ ሞሊ ኦሩርኪ እንዲህ ይላሉ። ሪፐብሊካኑ በጉባኤያቸው በሚያቀርቧቸው ዝግጅቶች ከተመልካቾቻቸው ጋር ጠቃሚ በሆነ መንገድ መገናኘት ይኖርባቸዋል። ተቃውሞዎቻቸውን ብቻ ዝም ብለው የሚወረውሩበት መድረክ መሆን የለበትም። ሪፐብሊካኖች የየአካባቢው ተወካዮች እጯቸውን በመምረጥ የሚልኩትን ድምፅ ሮሎኮል የሚቀበሉት በኖርዝ ካሮላይና ክፍለ ግዛት ከሻርለት ከተማ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። አመሰግናለሁ ደረጀ ወደ ተከታዩ ዘገባ እንለፈፍ ትግራይ ክልል ውስጥ ይካሄዳል በተባለው ምርጫ ከሚሳተፉት አራት አዳዲስ ፓርቲዎች አንዱ የሆነው አሲምባ ዲሞክራሲያዊ ፓርቲ የኢትዮጵያና የኤርትራ ድንበር ጉዳይ ሰላማዊ መፍትሄ እንዲያገኝ ጥረት ማድረግ ከዓላማዎቹ አንዱ መሆኑን የፓርቲው ሊቀመንበር አቶ ዶር አስገዶም ገልጸዋል ስለ ጉዳዩ ከኢትዮጵያ መንግስትና ከኤርትራ ጋር እየተነጋገሩ መሆናቸውንም አመልክተዋል አለ ለሚሉት የመልካም አስተዳደር መጓደል የትምህርትና የጤና ችግሮች መፍትሄ ለማግኘት ድርጅታቸውን እንደሚጥርም ገልጸዋል አሲምባ ዲሞክራሲያዊ ፓርቲ አዲስ እንደመሆኑ መጠን በምርጫው የምንሳተፈው ለማሸነፍ ሳይሆን በክልሉ ምክር ቤት ውስጥ መቀመጫ ለማግኘት ነው ብለዋል አቶ ዶሪ አዳነች ፍስሐየ ናት ያነጋገረቻቸው አቶ ዶሪ አስገዶም ስለ ድርጅታቸው ዓላማ በመግለጽ ይጀምራሉ እንግዲህ የአሲምባ ዲሞክራሲያዊ ፓርቲ ዓላማዎች በጣም ብዙ ናቸው። የመጀመሪያው የድንበር በሚመለከት በተለይ በኢትዮ ኤርትራ ድንበር ጉዳይ ላይ ልዩ ትኩረት አርጎ ይሰራል። እንደሚታወቀው በሺ ዘጠኝ መቶ ዘጠና ዓመተ ምህረት ሻዕቢያ ትግራይን ወይም ደግሞ ኢትዮጵያን እንደወረረ ይታወቃል። በተለይ በኢሮብ አካባቢ በዛላምበሳ፣ ከዛ ደግሞ በአግም እንዲሁም በአፋር አካባቢ በጣም ብዙ ችግሮች ነው የተከሰቱት። ለምሳሌ ከቢሮ ወረዳ ወደ ዘጠና ሰባት የሚሆኑ ሰዎች እስካሁን በበዚህ እንዳሉ አይታወቅም ከኢነ ዲስታ ሳይሆን ከገና ሸራሮ አካባቢ አፋሪ በጠቅላላ ወደ ሶስት መቶ የሚጠጉ ሰዎች በሰአቢያ ታፍሞ ተወስዶ በሀያ አመታት በሀያ ሁለት የሚበለው እስካሁን ድረስ የት እንደገቡም አይታወቅም። ይህንን ጉዳይ የሚጠይቅ መንግስት ኢትዮጵያ ላይ እስካሁን ድረስ የለም። ሁለተኛ ደግሞ የጠቀስኳቸው የትግራይ አካባቢዎች ከሀያ አመታት በወታደር ቀጠና ስለሆኑ ህዝቡ ላይ በጣም ከፍተኛ ሲሳራ ደርሰዋል። ሴቶች ላይ ስነ አእምሯዊና አካላዊ ችግሮች ደርሰዋል። ብዙ ንብረት ወድሟል። በጣም ብዙ እጽዋቶች ጠፍተዋል። ትምህርትም ቢሆን እኛ አካባቢ ኢሮብ አካባቢ ትምህርት በጣም ጥሩ ነበር። ትምህርቱም አሁን ወደኋላ ተመልሷል። የኢትዮ ኤርትራ በኛ አካባቢ ላይ እያደረሰው ከፍተኛ የሆነ ጉዳት አሁን ዘርዝረን ሳንችልም። ስለዚህ አንደኛው ይሄን ነገር እኛ ካለው መንግስት ጋር ከኤርትራ መንግስት የሚሆን ከኢትዮጵያ መንግስትም ጋር ሆነን በእርቅ እንድሰጣና የትግራይና የኤርትራ በዘመናት አብሮ በፍቅርና በመተባበር አሳልፈዋል። በማህበራዊም፣ በኢኮኖሚያውን በሁሉም ነገር እንደ አንድ ህዝብ እንጂ እንደ ሁለት ህዝብ አይቆጠርም። ህዝቡ ደግሞ ምንም ችግር የለውም። ህዝቡ አልተጣላም። ፖለቲከኞች ለስልጣናቸው ብሎ ያደረጉት ነገር ነው እንጂ ህዝቡ አሁንም አንድ ላይ ነው ያለው። እኛ በሽንግልና እንዲፋጭ ነው የምንፈልገው። ለዚህ ደግሞ ከሚመለከታቸው አካላት ጋር እየተነጋገር ነው ከህዝቡ ጋር ከሁለት ህዝብ ጋርም በየጊዜው ልዩ ትያካይም ነው። አሲባ ዲሞክራሲያዊ ፓርቲ ከተመሰረተበት አላማ አንዱ ይሄ ነው። ከማን ጋር ነው የምትነጋገሩት ያላችሁ? ምንስ ውጤት አገኛችሁበት? ያው እኛ እየተነጋገርን ያለ ነው። አንደኛ ከፌደራል መንግስት ነው። ምክንያቱም ፌደራል መንግስት አሁን ከኤርትራ መንግስት ጋር ቀጥታ የሆነ ሳ ነው፣ የፌደራል መንግስት ኃላፊዎች ወደ አስመራ ይመላለሳሉ። እዚህ ባሻገር እዚህ በክልላችንም ከክልሉ መንግስት ጋር ሆነን ሁኔታው እንዴት ይፈታል የሚለውን ነገር እየተነጋገርን ነው። ምን አሏችሁ? ምንድን ነው ውጤቱ ያገኛችሁት ከንግግራችሁ እስካሁን ድረስ ያገኘው ነገር ምንድን ነው? አሁን ህዝቡ በጣም ጥሩ መንፈስ አለው። ለምሳሌ ዲስቸች ነበረን። ህዝ ካሉ ኤርትራውያን እና እዚህ ያለን ከኢሮብን ከትግራይ የተውጣጣን ጣጣን ም ዲስቸች ና ነበር ያለው ሁኔታ በጣም ጥሩ ነው። ምሁራን አሉ። በቤተክርስቲያን የተለያዩ በተእምነቶች እና እንዲሁም ሌላ ሃይማኖት መሪዎችም የጀመሩት ነገር አለ። ስለዚህ ያለው መቃጣት ጥሩ ነው። ሁለቱም ህዝብ በሰላም አንድ ላይ የሚኖርበት ሁኔታ እንግዲህ ብዙ ስራዎች እየተሰሩ ነው። የተለያዩ መድረኮች እየተዘጋጁ ነው። ስለዚህ ጥሩ ውጤት ይመጣል ብለን ተስፋ እናደርጋል። በሁለተኛ ደረጃ ያስቀመጥነው ምንድን ነው? አሁን በአማራና በትግራይ መካከልን የድንበር ግጭት አለ። በትግራይ በኩል ወልቃይት ጠገዴ እና ራያ በኩል ያለው ህዝብ ወደ አማራ ክልል መሄድ ይፈልጋል እንጂ የአማራ ለምሳሌ ህፃን ግን ራያና ወልቃይት የእኛ ነው፣ ወደ ነበረበት መመለስ አለበት የሚሉት ያቀወት ያነሳል እንትን ያነጡትና እንደዚህ አይነት ጥቀታ የሚያደርጉት ምናልባት ህወሓት ጋር ያላቸው የስልጣን ሽኛ ይመስለናል። የአማራና የትግራይ ህዝብ በብዙ መንገድ የተሳሰረ ብዙ ዘመናትን አብሮ በሰላም በመተባበርና በመቻቻል ያሳለፈ ህዝብ ነው። ስለዚህ አሁን ሽምግልና ለመፍታት ያው እንደ አንድ ግላችን ከዚህ ባሻገር ያው እንደሚታወቀው የትግራይ ህዝብ ከአስራ ሰባት አመታት ከፍተኛ መስዋዕትነት የተሰመበትን ጦርነት አካሂደዋል። ጦርነቱ ተካሂዶ ሰላም ሲሆንም መልካም አስተዳደር የሚባል ነገር የለም። እሱ ራሱ መረጠው መሪ አድለን የምተዳደረው ውሀት የፈለገውም ሰው በቃ ምንም ብቃት የሌለው በህዝብ ላይ ምንም ተቀባይነት የሌለው ሰው አምጥቶ ህዝብ ሳይፈልግ የወረዳም የክልል ምክር ቤትም ሳይፈልግ ሶማል። ስለዚህ ፍትሃዊ ተጠቃሚነትን የለን። የትኛው አካባቢ ነው በመሰረተ ልማት ወደኋላ የቀረው በጣም የተጎዳ ህዝብ የትኛው ነው ተብሎ ተለይቶ አይደለም ሊሰራ። ስለዚህ ይህንን ጉዳይ እኛ ፍትሃዊ ተጠቃሚነት እንዲኖር ንታ አስተዳደር እንዲኖር ይሰራል። የትምህርት ጥራት ላይም ብዙ ነገሮች በጣም ይቀሩታል። አንደኛ ደረጃ ጀምሮ በደንብ የአስተማሪዎች አክም ይሁን በሚገባ ተማልቶ እየተሰራበት ስላልሆነ ትምህርት ላይም በደንብ በሚሞላመሩ በደንብ ትምህርት ላይ እንሰራለን። ጤና ላይም አሁን መከላከል መሰረት ያደረገ የጤና ፖሊሲ አለ። እሱ ጥሩ ነው። ግን ችግሩ ምንድን ነው? በየጣቢያው ያሉ የጤና ኬላዎች በቂ የሆነ መድኃኒት የላቸውም። በቂ የሆነ የህክምና ባለሙያ የላቸውም። ስለዚህ በዝምር ሲታይ ትግራይ ላይ በጣም ዘርፈ ብዙ ችግሮች ነው ያሉት። ከህዝቡ ጋር ሆነን በመፍታት ቀጠን ተመስናል። ርዕዮተ ዓለማችን ያው ሶሻል ዲሞክራሲ ነው። ሶሻል ዲሞክራሲ መበትንበት ዋና ምክንያት ምንድን ነው? የትግራይ ህዝብ ተሳሚ ማህበራዊ መሰረቱ በመተባበር በመተጋገዝ፣ ሀዘን ካለ በአንድ ላይ፣ ደስታ ካለ በአንድ ላይ እየተጋገዘ የሚኖር ህዝብ ነው። ስለዚህ ሶሻል ዲሞክራሲ ደግሞ ይህንንም ይፈቅዳል፣ ነጻ ገበያም ይፈቅዳል። አንዳንዴ ደግሞ የገበያ ብረት ወይም ደግሞ ሽፈት ያጋጥም ደግሞ መንግስት ገበያውን ማረጋጋት እንደሚችልም ይፈቅዳል። ስለዚህ ከሚያራመዱ ዲሞክራሲ ጋር በብዙ መልኩ ከትግራይ ህብረተሰብ ጋር የተዓለም ስለሆነ ሶሻል ዲሞክራሲ እንደ አንድ ምርጫ አድርገናል። ሌላ ደግሞ ስርአተ መንግስት ስናይ የፌዴራሊዝም ነው እኛ የሚሰጠለው። ኢትዮጵያ የብዙ ብሄር ብሄረሰቦች አገር ናት። ስለዚህ ብዙ ብሄር ብሄረሰቦች ባሉበት አገር ከፌዴራሊዝም ውስጥ ሌላ አማራጭ አለ ብለን አናምን። ከዚህ በፊት የተጀመረ አለ፣ የተሰሩ ስራዎች አሉ ግን ክስተቶች ስላሉ ያኛውን ክስተት አስተካክለን ፌደራል ህግልን ለአንድ ሰራተኛ ውስጥ እናስታለን የሚል ፕሮግራም ነው ያለ። አሁን እንግዲህ በምርጫው እየተሳተፋችሁ ነው እና እንዴት እየተካሄደ ነው ምርጫው? ምርጫው እንግዲህ ያው ኮቪድ አስራ ዘጠኝ ስላለ ትንሽ ከሌላ ጊዜ ለየት ይላል። ምርጫ በየአምስት አመቱ እንዲካሄድ የኢትዮጵያ ህገመንግስት ይደነግጋል። የትግራይ ህገ መንግስትም ያው በአምስት አመት እንዲካሄድ ነው የሚገነግዘው። ህዝቡም ምርጫ እንዲካሄድ ይፈልጋል። ስለዚህ አሁን ትግራይ ውስጥ የሚካሄድ ምርጫ ህጋዊ ነው። አንደኛ የክልል ምክር ቤት አጽድቆታል። እርግጥ ያለው ጊዜ በጣም አጭር ነው። ካለው ጊዜ አኳያ ግን የተሰጠን ፕሮግራም መሰረት የራሳችን ፕሮግራምና ሪዮታ አለም በሁሉም ትግራይ ላይ በሚገኙ ሚዲያዎች እያቀረብን ነው። ስለዚህ ምናልባት ህዝቡ የእኛ ሪዮታ አለም ፕሮግራሙን አውቆ እንዲመርጠን እሱ ጥሩ አስተዋጽኦ ያደርጋል ብለን እናስባለን። አሁን ከሁሉም ፓርቲዎች ጋር እየተረዳዳል። በክልሉ የተመሰረተው ምርጫ ኮሚቴ ግን ጥሩ ትግብር እያደረገልን ነው። ዋናው መንፈስ ጥሩ ነው። እና ምርጫው ፍትሐዊ ነፃና በህዝብ ተአማኒ ሆኖ ይካሄዳል ብለን እናስባለን። እነዚህ ደግሞ ፓርቲያችን የራሱ ድጋ እንዲወጣ ተዘጋጅተዋል። አሁን እንግዲህ ከዚህ ምርጫ የምጠብቁት ምንድን ነው? እኛ ከዚህ ምርጫ የምንጠብቀው ያው እንግዲህ ፓርቲያችን አዲስ ነው እና የኛ አላማ ምንድን ነው? ሙሉ ለሙሉ ማሸነፍ ሳይሆን ወደ ምክር ቤቱ መግባት ነው። መግባትና እዛ ላይ ሆነን በህዝባችን ድምፅ ሆነን በወደፊቱም ፓርቲያችን የሚጠናከርበት ሁኔታ ለመፍጠር ነው። አሁን ምስጠራ እየተበዳደም ያለ ነው። ስለዚህ ይሳካል ብለን ተስፋ እናደርጋለን። በጣም ፍትሐዊ ነጻና ዲሞክራሲያዊ ሊሆን በህዝብ ተአማኒ ሆኖ ይጠናቅቃል የሚል ሀሳብ ነው ያለ። እሺ፣ እንግዲህ አቶ ዶሪያስ ገዶም ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ኔትወርክ ችግር በመኖሩ ብዙ ጥረት አድርጋቸው አሁን በመስፋካቱ በጣም በጥበኛ አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። በኮሮና ቫይረስ ምክንያት የዕለት ጉርሳቸውን ላጡና ኑሯቸው ለተናጋ ከአንድ ሺህ በላይ የባህር ዳር ነዋሪዎች ከአምስት ሚሊዮን ብር በላይ ግምት ያለው ድጋፍ መደረጉ ተገልጿል። ምግብ እንዲሁም የንጽህናና የጽዳት መጠበቂያዎችንም ያካተተውን ድጋፍ ያደረገው ኢየሩሳሌም የሕፃናትና የማኅበረሰብ አቀፍ ልማት ድርጅት ነው። እስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በሀያዎቹ መጨረሻ የእድሜ ክልል ላይ ትገኛለች ወጣት አዲስ ያይህ። ወጣቷ እንደምትናገረው ለአስራ አምስት ዓመታት ያህል በቤት ሠራተኝነት አገልግላለች። ሆኖም ያሰበችውን ህይወት ግን መምራት አልቻለችም። ተስፋ ቆርጣ ወደ ቤተሰቦቿ ለመመለስ በተዘጋጀችበት እለት ግን በአንድ ደላላ አማካኝነት የስራ ዘርፍ እንድትቀይር ሀሳብ እንደቀረበላት ትናገራለች። ባህር ዳር መናኸሪያ ስገባ ደላላ አገኘኝና ከሰው ቤት ላስገባ ሲለኝ፣ ሰው ቤት አልገባም፣ አገሬ ልሄድ ነው እ ዝም ብለሽ ቁጭ ብለሽ ብር ነው የምትቆጥሪ ብር የሚቆጠርበት ሰፈር አለ ሲለኝ፣ ብር ከሚቆጠርበት ሰፈር አለማ እጄ ትንሽ ሽክ እ ደሞዳለ ወደ ሀገሬ ብ እሺ ብዬ ርኩ ሳጅ መጀመሪያ የገባው ቀበሌ ሚስት የሚባለው ሰፈር ተቃጠሎ ሰፈር ነው። እዚያ ነው የሄድኩኝ ሰድ ቤት ይሰጣሉ። ራሳቸው እንዴት ነው ስላቸው፣ ቁጭ ነው ምድ ቁጭ ብዬሽ ምንድን ነው ማድረግ ወንድ ሲመጣ የሚጠይቅሽን ነገር ማስተናገዳሉ። ወንድኛ መ ነው የሚያደርግ ስላቸው፣ መቶ ብር ሰምለም ነው አዲሴ በአሁኑ ሰዓት ከኤችአይቪ ቫይረስ ጋር ትኖራለች። በዚህ ኑሮ ላይ ደግሞ የኮሮና ቫይረስ ወረርሽ መከሰት የዕለት ጉርሷን እንዳትሸፍን እንቅፋት ሆኖባታል። የተለያየ ወንድ ነው የሚገባብሽ ካራ ይዞ ይመጣል ሽጉጥ ይዞ ይመጣል። እንደውም በፊትስ ጥሩ ግን ብር እንደገና ቆጥረው ይሰጥና ብር ብር የለኝም ልበልሽ በጣም ከባድ ነገር ነው ብዬ እንደኔ ምለው። ወጣት የውብ ዳር በዛብህ አካል ጉዳተኛ ናት። ለ15 ዓመታት ያህል በሴተኛ አዳሪነት ሰርታለች። ህይወቱ አስቀያሚ ቢሆንም ከኮሮና ቫይረስ በኋላ ደግሞ አሰቃቂ እንደሆነባት ትናገራለች። ሊጠጣ ገብቶ እንኳን ቦታ ላ የታርገው ቁጭ በል ብትይው ለምን ዘረጋሽው ነው የሚልሽ። ራቅ ብለህ ተቀመጥ ካልሽ ለምን ዘረጋሽው ለምን እኔ እንደዚህ ማክስ ለብሼ ልጠቀም ማለት ነው። ሰውየው ገብታ እንተነጋገር ጨረስ፣ ከዛ ልንተኛ ስም ማክስ ለበስ፣ ለምን ነው ማክስ የምትልብሽ? አለ አይ ትንፋሻችን ነው ችግር የሚያመጣው እጃችን አልኮል ተቀብተን ነው ምን ትንፋሻችን ላይ ችግር አለ ምናምን ስለው ገና አብረን ልና ድርያል። እንዴት እንደዚህ ታደርጊያለሽ ምናምን። የግድ ገንዘብ ነውና ያን ገንዘብ ላለመስደት ምንድን ነው ያደረኩት? በሽታዬን ተቀበልኩ ማለት ነው፣ ሌላውን ልጠቀም እችላለሁ። ትንፋሹን ግን እንዴት አድርጌ ይገጠዋሉ? ጓንቴ የለውም ማለት ምንም ማድረግ አይቻልም። እሺ ብዬ ከለውሉ እሱ ግን የት ምጣ ህት ምጣ አይታወቅም። እኔ ያለው ተቤቴ ነው አናውቅ ግን ታኛል ለእሱ ፍላጎት ብዬ ከለውት የለበስኩትን እና ያለን ህይወቴ ነው። በጣም አሰቃቂ ነው። እነዚህን ሴተኛ ዳሪዎችን ጨምሮ ከአንድ ሺህ በላይ የሚሆኑ በኮሮና ቫይረስ ወረርሽኝ ምክንያት የዕለት ጉርሳቸውን ላጡ ዜጎች ኢየሩሳሌም የህጻናት ማህበረሰብ አቀፍ ልማት ድርጅት ከአምስት ሚሊዮን ብር በላይ የሚሆን የምግብ የቁሳቁስና የንጽህና መጠበቂያ ድጋፍ አድርጎላቸዋል። የኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት የባህር ዳርና አካባቢዋ ቅርንጫፍ ስራ አስኪያጅ አቶ ደግልኝ ፈንታ ይህንን ብለዋል። ሰፊ ችግር ያለባቸውን የማህበረሰብ ክፍሎች አካል ጉዳተኞችን፣ ሴተኛ አዳሪዎችን እና በከተማ ውስጥ ከፍ ዝቅተኛ ነዋሪ ለሆኑ የማህበረሰብ ክፍሎች የተለያዩ የምግብ ድጋፍና ንጽህና እና የሳኒተሪ ድጋፍ ተደርጓል። ብዛታቸውም ወደ አንድ ሺህ አንድ መቶ ያክላል። ስለዚህ ከነዚህ ውስጥ የተሰጣቸው በሚቀጥለው ደግሞ ዘጌና ውራ ላይ የምንሰጣቸውን ጨምሮ ማለት ነው። ስለዚህ ብሩ ወደ አምስት ነጥብ ሁለት ሚሊየን አካባቢ የሚሆን በማውጣት ይሄው እንዳየሽው ይህን ድጋፍ አድርገናል። ለሴተኛ አዳሪዎቹ ለእያንዳንዳቸው አሁን አንድ ሺህ አምስት መቶ ብርና ሳኒታሪ ማቴሪያል እና ሌሎች የሚያስፈልጉ ለንጽህና የሚያስፈልጉ ማቴሪያሎችን፣ በሚቀጥለው ወር ደግሞ ይሄን ያህል ለሁለት መቶ ሰጥተናል። ስለዚህ ይህንን ችግር በጋራ ለመቅረፍ የራሳችንን ጥረት እናድርግ። አመሰግናለሁ። ድጋፍ የተደረገላቸው የህብረተሰብ ክፍሎች አስታዋሽ በማግኘታቸው መደሰታቸውን ተናግረዋል። ለካ በኋላችን ሰው አለ ከኛ ጋር ሰው ነበር ያስቡናል ማለት ነው የሚል ደስተኛ ማለት የሚፈቅድ መንግስት ማግኘታችን ወይም የሚፈቅድ አካል ማግኘታችን። አቶ ሙሉጌታ ገብሩ የኢየሩሳሌም የህፃናት ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ ናቸው። ድጋፉ በሀገር አቀፍ ደረጃ እንደሚቀጥል ነው የተናገሩት። በሀገር አቀፍ ደረጃ ወደ 35 ሚሊዮን ብር ነው ያሰባሰብ ነው ለዚሁ ጉዳይ እና ይህንንም በባህርዳር በባህርዳር ዙሪያ ለምሳሌ ኡራ ላይ እናደርጋለን። ሁለት ወረዳዎች አሉ ሊቦ ከምከብና፣ እነፍሴ የሚባሉ ወረዳዎች፣ በኦሮሚያ ክልል እንደዚሁ ቢሾፍቱ ላይ፣ ምዕራብ አርሲ ሻንጉራቻ የሚባል አካባቢ፣ ከዛ ውጭ ደብረ ብርሃን ላይ እንደዚሁ ደብረ ሲና ላይ የምናደርገው ነው። በሐዋሳ ከተማ ላይ የምናካሄደው ነው። እንደዚሁም ደግሞ በሲዳማ ክልል ሶስት ወረዳዎች፣ እነዚህን ሁሉ የሚያካትት ነው ማለት ነው። በባህር ዳር ከተማ በኮሮና ቫይረስ ምክንያት ድጋፍ ላጡ የሕብረተሰብ ክፍሎች የተለያዩ ድርጅቶች ድጋፍ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። ወደ ተከታዩ ዘገባ እንሸጋገር። በተጠናቀቀው የኢትዮጵያ የበጀት ዓመት ከ233 ቢሊዮን ብር በላይ መሰብሰቡን የገቢዎች ሚኒስቴር አስታውቀዋል። ፀሐይ ዳምጦ ዝርዝሩን ይዛለች። የኢትዮጵያ ገቢዎች ሚኒስቴር በ2012 ዓ ም 207.2 ቢሊዮን ብር ለመሰብሰብ አቅዶ የእቅዱን 86 በመቶ ማሳካቱን አስታውቋል። ከዚህ ውስጥ 128.7 ቢሊዮን ብር ከሀገር ውስጥ ግብር እንዲሁም 104.9 ቢሊዮን ብር ደግሞ ከጉምሩክ የተገኘ መሆኑን ገልጿል። ቀሪው ከሎተሪ ገቢ የተገኘ ነው በማለት የገቢዎች ሚኒስቴር የኮሚኒኬሽን ዳይሬክተር ወይዘሮ ኡሚ አባ ጀማል ተናግረዋል። የገቢዎች ሚኒስቴር ተጠሪ ተቋማት የጉምሩክ ኮሚሽንና ብሔራዊ ሎተሪን ጨምሮ ሀገሪቷ ከምታመነጨው ኢኮኖሚ ከሁለት ሺ አስራ ሁለት ምረት ሁለት መቶ ሰባ ቢሊየን ለመሰብሰብ አቅዶ ወደ ሁለት መቶ ሰላሳ ሶስት ቢሊየን የእቅዱ ሰማንያ ፐርሰንት አሳክቷል። እንደ ኮሚኒኬሽን ዳይሬክተሯ ገለጻ ገቢው ካለፈው አመት ግብር ጋር ሲነጻጸር የ35.5 ቢሊዮን ብር ብልጫ አሳይቷል። ነገር ግን በኮሮና ቫይረስ ወረርሽኝ ምክንያት በአመቱ ለመሰብሰብ የታቀደው እቅድ 86 በመቶ ብቻ ነው ማሳካት የተቻለው ስሉ ተናግረዋል። በዚህ አመት እስከ ስድስተኛ ወር መቶ ፐርሰንት እና ከዚያ በላይ ገቢ ስንሰበስብ ቆይተናል። ነገር ግን ኮቪድ አስራ ዘጠኝ በሀገራችን ከተከሰተ ጊዜ ጀምሮ የኢኮኖሚ መቀዛቀዝ በመፈጠሩ የተፈለገውን ያህል ገቢ መሰብሰብ አልተቻለም። ከዛ ውጪም በተለይ ኮንትሮባንድ ባንድ በሀገሪቷ ውስጥ በሰፊው ቤትን ስራፈፈ ይገኛል። በፊት ከነብሮ ኮንትሮባንድን የመቆጣጠር አቅማችንም እየጨመረ ቢመጣም፣ ግን የተለያዩ ስልቶችን በመጠቀም ኮንትሮባንድን የሚያንቀሳቅሱ አካላት አሉ። እነሱን ለመቆጣጠር የጉምሩክ ቅርንጫፍ ቤቶችና ኬላዎች በከፍተኛ ስራ ውስጥ ነው ያሉት። በዛም መሰረት ከፍተኛ የኮንትሮባንድ መቆጣጠር ስራዎች እየሰሩ ነው። አሁንም ግን በሁለት ሺ አስራ ሁለት ዓመተ ምህረት የተሰበሰበው ግብር ካለፉት አራት ዓመታት ጋር ሲነጻጸር ከፍተኛ ቁጥር መሆኑንም ገልጿል። ወይዘሮ ኡሚ ሚኒስቴሩ በተያዘው የሁለት ሺ አስራ ሶስት በጀት ዓመትም ሁለት መቶ ዘጠና ቢሊዮን ብር ገቢ ለመሰብሰብ ማቀዱን ኃላፊዋ ለአሜሪካ ድምጽ ገልጿል። ከሀገር ውስጥ ታክስ፣ ከጉምሩክና ከብሔራዊ ሎተሪ የሚሰበሰብ ነው። ኮቪድ በዚህ ሁኔታ ቀጠለ፣ ተጽዕኖ ሊፈጥርብን ይችላል። ከዛ ውጭ ግን ግብር ከፋዮች በየጊዜው ግብራቸውን አሳውቀው የመቅጡ ባህሉን እያዳበሩ ነው ያሉት ከእነሱ ጋር ተቀራርበን እየሰራን ተግዳሮቶችን እየፈታንላቸው የእነሱን የሚያስቸግራቸውን አደረጃጀትና አሰራር እያስተካከልን መሄድንና ቴክኖሎጂ አጠቃቀሙ ደግሞ ተግባራዊ አድርገን ቤታቸው ሆኖ ቅጥራቸውን እያታወቁ የመክፈል ሂደቱ ተጠናክሮ ከቀጠለ የሚፈለገው ገቢ ይሰበሰባል ብለን ነው የምናስበው ለዚህ መነሻም ይሆናል። በሐምሌ ወርም መቶ ፐርሰንት በማሳካት አመቱን በስድስት ጀምረናል። በዚህ ደረጃ ከሄደን ውጤታማ እንሆናለን ብለን እናስባለን። እቅዱ ስታቀድም በባጀት አመቱ ኢኮኖሚው እንድነቃቃ ወይም ተመልሶ እንዲያገግም የምሰራው ስራ ውጤታማ እንደሚሆን ታሳቢ ተደርጎ መሆኑን አስታውቋል። እቅዱ የኮሮና ቫይረስ ወረርሽኝ በምጣኔ ሀብት ላይ የሚያመጣውን ተጽዕኖ ከግምት ያስገባ ነውም ብለዋል። ሚኒስቴር መስሪያ ቤቱ የጀመራቸው የአሰራርና የአደረጃጀት እንዲሁም ቴክኖሎጂን የማዘመንና የመጠቀም ስራዎች ውጤት እንደሚያመጡ ታሳቢ ተደርጎ ገቢ ይሰበሰባል ተብሎ የታቀደ እቅድ መሆኑን ኃላፊዋ አክሎ አብራርቷል። አፈጻጸሙ ከ2010 ዓ ም ጀምሮ ባሉት ዓመታት የተሻለ አፈጻጸም የታየበት መሆኑን ነው የተገለጸው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ ለዘገባው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። እባኮ ራሱን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልን። በደህና እደሩ። i you, not